ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችሁ። ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሄርትዝ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን በቀጥታ የሚተላለፍላችሁን የዛሬ ሐሙስ ጥቅምት 4 2008 ዓ ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ጽዮን ግርማ ፕሮግራሙን ትመራለች። የቴክኒክ መሐንዲሱ ሱሌማን ተራዋሊ ነው። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜና ይሰማል። ቆንጅ ታየ፣ ጤና ስጥልኝ። እንደምናመሻችሁ በጊኒው ፕሬዝደንታዊ ምርጫ የወቅቱ መሪ አልፋ ኮንዴ ከተቃዋሚዎች በብዙ ርቀት እየመሩ መሆናቸውን ከወዲሁ እየተሰሙ ያሉ ውጤቶች ጠቁመዋል። የዋናው ተቃዋሚ ፓርቲ እጩ ሴሉ ዳሊየን ዴሎ መንግስት ምርጫውን እያጭበረበረ ነው ሲሉ ከሰው ትናንትና ከውድድሩ ወጥተዋል። ሌሎች የተቃዋሚ ፓርቲ እጩዎችም ከፍተኛ ማታለል የተካሄደበት ነው ሲሉ ምርጫውን አውግዘዋል። የመንግስቱ ባለስልጣናት ህዝቡ ትዕግስት እንዲያደርግ እያስገነዘቡ ናቸው። የጊኒ የውጭ ጉዳይ ሚኒስትር ሎንሴኒፋል ሲናገሩ በትርምስ መሀል የመልሶ ግንባታ ስራ አይካሄድም፣ ስለዚህም አደባባይ ወጥቶ ተቃውሞ ማካሄድ መፍትሄ ስለማያመጣ እያንዳንዱ ሰው በትዕግስት ቢቆይ ይሻላል ማለታቸው ተጠቅሷል። የጅቡቲ ሪፑብሊክ አብዱራህማን ሞሀመድ ማህሙድ ቦሬ በተባሉትና ቀድሞ የፕሬዚደንቱ የኢስማኤል ኦመር ጌሌ የቅርብ ወዳጅ የነበሩ ታዋቂ ነጋዴ ላይ የመሰረተውን የሙስና ወንጀል ክስ የለንደን ከፍተኛ ፍርድ ቤት ችሎት እያደመጠ ነው። የክሱ ሂደት የተጀመረው ባለፈው ሳምንት ረቡዕ መሆኑ ታውቋል። የጅቡቲ ሪፑብሊክ በአብዱራህማን ቦሬ ላይ ክስ የመሰረተችው የሙስና ወንጀል ፈጽመዋል፣ በሪፑብሊኳ ዋና ዋና የንግድ ኢንዱስትሪ ዘርፎች፣ በጅቡቲ ወደብም ጨምሮ በሰሩት ስራ ግብር ሳይከፍሉ ቀርተዋል የሚል ወንጀል አለበት። በተለይም ሚስተር ቦሬ በጅቡቲ ወደብ ሆራይዘን ተርሚናል በመንግስት ወጪ የአክሲዮን ባለቤትነት አግኝተዋል ተብሎ በመንግስቱ የተወነጀሉ ሲሆን እሳቸው ግን ክሶቹን በሙሉ ያስተባብላሉ። የጅቡቲ መንግስት ነገረ ፈጅ ጊብሰንዳን ለቪኦኤ የሶማልኛ አገልግሎት በሰጡት ቃል ሚስተር ቦሬ በዶራሌ የኮንቴይነር ጣቢያ ወይም ተርሚናል ግንባታ ሪፑብሊኳን ወክለው ዲፒ ወርልድ ከሚባል ኩባንያ ጋር ሲደራደሩ ጉቦ ወይም የሚስጥር ኮሚሽን ሻጥ ተደርጎላቸዋል ብለዋል። በአፍሪካ ሕብረት የሶማሊያ ተልእኮ የተሰማራው የዩጋንዳ ጦር ኃይል አዛዥ የነበሩት ሌተና ኮሎኔል ኢጂዩን ሴቡጋዎ የተባሉ ሰው ለሰላም ጥበቃ ተልእኮ እንዲውል ታቅዶ የነበረ ነዳጅ ለሌላ ጉዳይ አውለዋል ተብለው በተመሰረተባቸው ክስ አንድ አመት ከመንፈቅ እንዲታሰሩ ተፈርዶባቸዋል። ዩጋንዳ ዋና ከተማ ካምፓላ አጠገብ በሚገኝ ወህኒ ቤት ፍርዳቸውን ያጠናቅቃሉ ተብሏል። በመጨረሻም የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ እንደ አውሮፓውያን አቆጣጠር በሚቀጥለው አመት በአፍጋኒስታን የሚገኙትን የአሜሪካውያን ወታደራዊ ኃይሎች ለማስወጣት የነበረውን እቅድ እንዳዘገዩት አስታውቀዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁ ቆንጅት ለዜናው። አሁን ወደ ቀሪ ዝግጅቶቻችን እናልፋለን። የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የአራት ተቃዋሚ ፓርቲ አመራር አባላትንና የአንድ ሌላ ተከሳሽን ጉዳይ ትናንት ተመልክቶ ተለዋጭ ቀጠሮ ሰጥቷል። የአቃቤ ሕግን የይግባኛ ቤቱታም አዳምጧል። መለስካቸው አመሃ ከአዲስ አበባ ተጨማሪ አለው። የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ነሐሴ 14 ቀን 2007 ዓ.ም በሰጠው ብይን ቅር በመሰኘት የፌዴራሉ አቃቤ ሕግ ውሳኔውን በጠቅላይ ፍርድ ቤት ካሳገደበት ከነሐሴ 15 ቀን ወዲህ ከሳሽና ተከሳሽ በፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ፊት ሲገናኙ ዛሬ የመጀመሪያው ዕለት ይመስላል። እነ ሀብታሙ አያሌው የሚል የመዝገብ ስያሜ ያገኘው መዝገብ ሲጠራ የቀድሞው አንድነት አመራር የነበሩት አቶ ሀብታሙ አያሌው፣ አቶ ዳንኤል ሺበሺ፣ የአረናው አቶ አብርሃ ደስታና የሰማያዊው አቶ የሸዋስ አሰፋ እንዲሁም አቶ አብርሃም ሰለሞን መቅረባቸውን ለችሎቱ አረጋገጡ። የአቶ ሀብታሙ አያሌውና የአቶ አብርሃም ሰለሞን ጠበቃ አቶ አመሃ መኮንንም እንደቀረቡ ለችሎቱ አሳውቀዋል። ይሁንና ፍርድ ቤቱ ተከሳሾቹን ለዚህ ችሎት እንዲቀርቡ መጥሪያ እንዳላወጣ አስታውቆ ጉዳዩ ማስቀረብ አለማስቀረቡም ገና ስላልተወሰነ ጠበቃውን አቶ አመሃን አሰናብቷቸዋል። በመቀጠልም ፍርድ ቤቱ በበታች ፍርድ ቤት ብይን ላይ አቃቢ ሕግ ያለውን አቤቱታ አዳምጧል። እንዳቃ ሕግ አቤቶታ ከሆነ የበታች ፍርድ ቤት ማለትም የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት በተከሳሾቹ ላይ የቀረበውን ቴክኒካዊ ማስረጃ ተገቢውን ምዘና ሳይሰጥ ውድቅ በማድረጉ አምስቱ ተከሳሾች ነፃ ሊባሉ አይገባም የሚል ነው። ፍርድ ቤቱ አቤቶታውን ከሰማ በኋላ ቀጣይ ውሳኔውን ለማሰማት ለጥቅምት 17 ቀን ተለዋጅ ቀጠሮ ሰጥቷል። አቶ ሀብታሙ አያሌው አቶ ዳንኤል ሽበሺ፣ አቶ አብርሃ ደስታ፣ አቶ የሽዋስ አሰፋ እና አቶ አብርሃም ሰለሞን አቃቤ ሕግ ባቀረበባቸው ክስ መከላከል ሳያስፈልጋቸው በነፃ እንዲሰናበቱ የፌዴራሉ ከፍተኛ ፍርድ ቤት 19ኛው ወንጀል ችሎት ነሐሴ 14 ቀን 2007 ዓ ም እንደበየነላቸው አይዘነጋም። አቶ ሀብታሙ አያሌውና አቶ አብርሃም ሰለሞን በዕለቱ እንዲፈቱ ታዞ የነበረ ቢሆንም እስከ ዛሬ ከጠቅላይ ፍርድ ቤት በተሰጠው እግድ መሠረት እንዳልተፈቱም ይታወቃል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በተከታዩ ዘገባም ከመለስካቸው ጋር እንቆያለን። በኢትዮጵያ የዕለት ደራሽ ምግብና ምግብ ነክ ያልሆኑ እርዳታ ፈላጊዎች ቁጥር ከ8 ሚሊዮን በላይ መሆኑን መንግሥትና አጋር ለጋሾች በጋራ ይፋ አድርገዋል። አሁን የሚያስፈልገው እርዳታ 596 ሚሊዮን ዶላር መሆኑም ታውቋል። መለስካቸው ተጨማሪ አለሁ የብሔራዊ አደጋ መከላከልና ዝግጁነት ኮሚቴ ጸሐፊ አቶ ምትኩ ካሳና በኢትዮጵያ የሰብአዊ ጉዳዮች ጊዜያዊ አስተባባሪና የዓለም ምግብ ፕሮግራም ኢትዮጵያ ሀገራዊ ዳይሬክተር ሚስተር ጆን አይሊፍ በጋራ የፈረሙበትና የየመስሪያ ቤታቸው ማህተም ያረፈበት መግለጫ እንደሚለው ኤልኒኞ በተባለው የአየር ንብረት ሁኔታ የተፈጠረው አደጋ ያስከትለው አስቸኳይ እርዳታ ፍላጎት ከሀገር ውስጥ የሚሰጠውን ምላሽ ዋጋ በእጅጉ እንዲያሻቅም ማድረጉን የኢትዮጵያ መንግስት ተረድቶታል። መንግስት እስካሁን ድረስ አራት ቢሊዮን የኢትዮጵያ ብር ወይንም 192 ሚሊዮን የአሜሪካ ዶላር መድቦ ምግብና ምግብ ነክ ያልሆኑ አስቸኳይ እርዳታዎችን እያዳረሰ እንደሆነም ያስረዳል። መንግስት በዚህ በፍጥነት እያደገ በሚሄደው የእርዳታ ፍላጎት ምላሽ ዓለም አቀፉ ለጋሽ ማህበረሰብ እንዲሳተፍም ጥሪ አቅርቧል። ለዚህም ከዓለም አቀፉ ማህበረሰብ የሚጠበቀው በአሁኑ ጊዜ ወደ 596.4 ሚሊዮን ዶላር መድረሱም ታውቋል። የኢትዮጵያ መንግሥት ትናንት ከመንግሥታቱ ድርጅት የተለያዩ አካላት መንግሥታዊ ካልሆኑ ድርጅቶችና ከለጋሽ ተወካዮች ጋር ባደረገው ስብሰባ በይፋ እንደገለጸውም በአሁኑ ጊዜ አስቸኳይ እርዳታ የሚሹ ኢትዮጵያውያን ቁጥር 8.2 ሚሊዮን ደርሷል። በጥቂት ወራት ውስጥ ከ2.9 ሚሊዮን ወደ 4.5 ከዚያም ወደ ሰባት ነጥብ አምስት እና አሁን ወዳለበት ስምንት ነጥብ ሁለት ሚሊዮን ማሻቀቡ የተፈጠረውን አስኪ ሁኔታ እንደሚያመለክት እነዚሁ አካላት ያወጧቸው ልዩ ልዩ መረጃዎች ያስረዳሉ። ከተለያዩ ለጋሽ ድርጅቶችና አካላት ጋር በተደረገው በዚህ ስብሰባ ላይ የብሔራዊው አደጋ መከላከልና ዝግጁነት ኮሚቴ ዋና ጸሐፊ አቶ ምትኩ ካሳ የኤልኞ ክስተት በሀገሪቱ የምግብ ዋስትና ላይ የደቀነው ተግዳሮት ከባድ ነው። ይሁንና መንግስት እና የክልል መንግስታት ከአጋር ዓለም አቀፍ ለጋሹ ጋር በመተባበር የህዝቡን ፍላጎት ለማሟላት ተዘጋጅተዋል ማለታቸውን የተሰራጩ ማስረጃዎች ያረጋግጣሉ። መንግስት በሚያስፈልገው መጠን ሁሉ የተለያዩ ሀብቶችን በጥቅም ላይ በማዋል የኢትዮጵያን ህዝብ ፍላጎት ማሟላቱን ይቀጥላል ሲሉም አቶ ምትኩ ካሳ አክለዋል። ሚስትር ጆን አይሊፍ በበኩላቸውም ከፊታችን የተጋረጠው ፈተና በእጅጉ አሳሳቢ ነው እናም አሁንና እስከሚቀጥለው ዓመት በኤልኒኞው ምክንያት የሚመጣውን አፍራሽ ተጽዕኖ ሁሉ ለመመከት መንግስት የሚያደርገው ጥረት ፍሬያማ እንዲሆንና የሚፈራው እውን እንዳይሆን የመላውን ዓለም አቀፍ እገዛ ይጠይቃል ብለዋል። በተከሰተው ድርቅ የተጎዱ የሀገሪቱ ክፍሎች ደቡባዊው ትግራይ፣ ምስራቅ አማራ፣ አፋርና የሶማሌ ክልል ሲቲ ዞን፣ በምስራቃዊ የደቡብ ብሔር ብሔረሰቦችና ህዝቦች ክልል፣ በኦሮሚያ ምስራቅና ምዕራብ ሐረርጌ፣ ምዕራብ አርሲና የታችኛው ባሌ ዞኖችን ያጠቃልላል። የውሃና የግጦሽ እጦትና እጥረት የእንስሳት ተዋጽኦ ውጤቶችን ከመቀነሱ ባሻገር በአርብቶ አደሩ አካባቢ የእንስሳት ሞትንም አስከትሏል። በአሁኑ ጊዜ በዓለም አቀፍ ደረጃ የእርዳታ ጥያቄ መበራከቱ የዓለም አቀፍ ለጋሾችን ቀልብ ለመሳብ አስቸጋሪ እንዳደረገው የተለያዩ አካላት ባወጧቸው መረጃዎች ጠቁመዋል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸውን። ቀጥሎ ያለው ዝግጅት ዲሞክራሲ በተግባር ነው። በአፍሪካ ለሲቪል ማኅበረሰቡና ለምርጫ ታዛቢ ቡድኖች የሚሰጠው እርዳታ ቀጣይነት እንዲኖረው የዲሞክራሲ ደጋፊዎች ጥሪ እያስተላለፉ ነው። የዲሞክራሲ ኃይሎች አምባገነን መንግስታት ሥልጣን ላይ ለመቆየት ሲሉ የሚጠቀሙባቸውን እጅግ ውስብስብና ሕጋዊ የሆኑ ዘዴዎች ሊቋቋሙ ይገባል ሲሉ ያስገነዝባሉ። በቅርቡ ዋሽንግተን ዲሲ ውስጥ ስለ አፍሪካ ምርጫዎችና መልካም አስተዳደር የጠረጴዛ ዙሪያ ውይይት ተካሂዶ ነበር። ዘጋቢያችን ዊሊያም ኢግል ያጠናቀረውን ሪፖርት ሰሎሞን ክፍሌ እንደሚከተለው ያቀርበዋል። አፍሪካውያን በሚቀጥሉት ጥቂት ቀናትና ወራት ውስጥ ምርጫዎችን ያካሂዳሉ፣ ያካሄዱም አሉ። በቅርቡ ሕዝቡ ድምፅ ለመስጠት ከሚወጣባቸውና ከሚሰጥባቸው ሀገሮች መካከልም ታንዛኒያ፣ አይቮሪ ኮስት፣ ጊኒ እና ማዕከላዊ አፍሪካ ሪፑብሊክ ይገኙባቸዋል። ዴቭ ፒተርሰን እዚህ ዋሽንግተን ዲሲ የሚገኘው የብሔራዊ ዲሞክራሲ ተቋም የአፍሪካ ዲሬክተር ናቸው። በየትኛውም የዓለም ሀገር የሚካሄድ ነፃና ትክክለኛ ምርጫ ግልጽነትን፣ ተጠያቂነትንና መልካም አስተዳደርን ማካተት ይኖርበታል ይላሉ። ይሄ ግን ብዙ ጊዜ ተግባራዊ ሲሆን አይታይም። ፒተርሰን እንደሚሉት በናይጄሪያና ሴኔጋል ድምፅ ሰጪዎች ምርጫዎች በሚካሄዱበት ጊዜ ሁሉ ያለመታከት እየወጡ ይሳተፋሉ፣ ምንም እንኳ አንዳንዶች በእነዚህ ሁለት አገሮች የመልካም አስተዳደር እጦት እንዳለ ቢከራከሩም። በሌላ በኩል ደግሞ በኢትዮጵያና ሩዋንዳ መሪዎቻቸው ምንም እንኳ ተቃዋሚዎችን በበጎ ዓይን ባይመለከቱና ተቃዋሚዎችም ሕዝባዊ እይታቸው አናሳ ወይም ፈጽሞ የሌለ ቢሆንም ከናይጄሪያና ሴኔጋል በተሻለ ሁኔታ ምርጫዎችን ያስፈጽማሉ ሲሉ በርካታ የልማት ጠበብት መናገራቸውን ፒተርሰን ይጠቅሳሉ። እናም የእርሳቸው ማለት የዴቭ ፒተርሰንና የሌሎች የዲሞክራሲ ደጋፊ ቡድኖች ግብ በምርጫዎች ሁሉ ዲሞክራሲያዊ ተሳትፎን ማሳደግ ነው። ያ ደግሞ ቀላል አይደለም። የምርጫ ታዛቢዎች የሚሉት በዲሞክራሲ ደጋፊ የለውጥ አራማጆችና ስልጣን ላይ ለመቆየት ሲሉ አዳዲስ መንገዶችን በሚፈጥሩ መንግሥታት መካከል ተፎካካሪ ተጽዕኖዎች አሉ። ጄኒፈር ኩክ በዋሽንግተን ዲሲ ጽሕፈት ቤቱን ያደረገው የስትራቴጂና ዓለም አቀፍ ጥናቶች ማዕከል የአፍሪካ ጉዳዮች ክፍል ዳይሬክተር ናቸው። አምባገነን መንግሥታት ተቃዋሚ ፓርቲዎችን ለማሸነፍ ሲሉ ውስብስብና ሕጋዊ መንገዶችን ይጠቀማሉ ሲሉ ያስረዳሉ። ከእነዚህ አምባገነኖች ከሚጠቀሙባቸው መንገዶች መካከልም ጥብቅ የሚዲያ ቁጥጥር፣ ትርጉማቸው በስፋት አሻሚ የሆኑ የጸጥታ ወይም የደህንነት ጥበቃ ሕጎችን ማውጣት እንዲሁም የዲሞክራሲ ደጋፊ መንግሥታዊ ያልሆኑ ከባዕዳን የውጭ እርዳታ የሚያገኙ ድርጅቶችን መቆጣጠር ወይም መዝጋት እንደሚገኙባቸው ይጠቅሳሉ። አንዳንዶቹ አምባገነን መንግሥታት በዲሞክራሲያዊ መንገድ የተቋቋሙ ምክር ቤቶችንና የፍትህ ተቋማትን የፕሬዝደንቶችን የሥራ ዘመን ለማራዘም የሚያስችሉ ሕገ መንግሥታዊ ለውጦች እንዲያደርጉ ያስገድዳሉ፣ ሲሉም ጄኒፈር ኩክ ያስረዳሉ። በአንጎላ ለምሳሌ ላሉ ኩክ። በአንጎላ ለረጅም ዓመታት አገሪቱን ያስተዳደሩት መሪ ሕዝባዊ ድጋፋቸው እያሽቆለቆለ በመጣበት ወቅት ገዥው ፓርቲ ምን አደረገ? ሕጉን አሻሻለ። ከእንግዲህ በኋላ የሀገሪቱ ፕሬዝደንት የሚመረጠው በሕዝብ ድምፅ ሳይሆን በፓርላማው ብዙሃን ምርጫ ይሆናል ሲል አወጀ። even in places like, uh, Tanzania that has so long been kind of the donor darling, um, because it's kind of safe and inoffensive. የባዕዳን ለጋሾችን እርዳታ በገፍ እንደምታገኘው እንደ ታንዛኒያ ባሉ ሀገሮች እንኳን የመገናኛ ብዙሃኑ ሕግ አእምሮን ይረብሻል። ፖሊስ ያለ ፍርድ ቤት ትዕዛዝ የግለሰብ ኮምፒውተሮችን መያዝ ይችላል። ይህን የሚያደርጉት ደግሞ የሳይበር ደህንነት ለመጠበቅ በሚል ምክንያት ነው። ይህም በተጠያቂነትና በዲሞክራሲያዊ አሰራር ጥረቶች ላይ ከፍተኛ ፈተና ይደቀናል። የዲሞክራሲ ቡድኖች አዳዲሶቹን ቴክኖሎጂዎች ጨምሮ መሰል ፈተናዎችን የሚጋፈጡበትና የሚከላከሉበት የራሳቸው የሆኑ መንገዶች አሏቸው። ኩክ እንደሚያስረዱት እንደ አውሮፓውያን ዘመን አቆጣጠር በ2008 ዓ.ም የዚምባብዌ ተቃዋሚ ፓርቲ የምርጫ ውጤት ምስሎችን አስደግፎ በማቅረብ እንዳሸነፈ አስታውቆ ነበር። በናይጄሪያም በቅርቡ በተካሄደው ምርጫ ድምፅ ሰጪዎችን በማስተማሩ ከፍተኛ ሚና የተጫወተው የሶሻል ሚዲያ ወይም የማኅበረሰብ መገናኛ ብዙሃን ሆኖ እናገኛለን። መራጮች ያላቸውን መብትና ግዴታ እንዲሁም ምርጫዎችን ስለ መቆጣጠር ግንዛቤ ያስጨብጥ የነበረው በስፋት ሶሻል ሚዲያው ነው። የዲሞክራሲ እንቅስቃሴ መሪዎች እንደሚሉት የሲቪል ማኅበረሰቦች እንደ ኤኮዋስ ማለትም የምዕራብ አፍሪካ ሀገሮች የምጣኔ ሀብት ማኅበረሰብና ዓለም አቀፉ ኅብረተሰብ አምባገነን መንግሥታት የሚያወጧቸውን ሕግጋት በመዋጋቱ ረገድ ጠንክረው መገኘት ይኖርባቸዋል። ዋና ቢሮውን እዚህ በዋሽንግተን ዲሲ ያደረገው የስትራቴጂና ዓለም አቀፍ ጥናቶች ማዕከል የአፍሪካ ክፍል ዳይሬክተሯ ጄኒፈር ኩክ የሚሉት ምዕራባውያን ፖሊሲ ቀራጮች ዲሞክራሲያዊ ካልሆኑ መንግሥታት ጋር የሚኖራቸውን የረጅም ጊዜ ሽርክና መረጋጋት ጉዳይ ከጥያቄ ማስገባት ይኖርባቸዋል። ጄኒፈር ኩክ በቀዝቃዛው ጦርነት ወቅት የዛይሩ መሪ መቡቱ ሴሴሰኮ ጠንካራው የሴኩሪቲ ሸሪካችን እንደነበሩ እናያለን። የላይቤሪያው መሪ ሳሙኤል ዶም እንደዚሁ የጸጥታ ጥበቃ አጋራችን ነበሩ። ዘረኛዋ ደቡብ አፍሪቃም በአንድ ወቅት ስትራቴጂያዊ ሸሪካችን ነበረች። ልማታዊ እድገት እያሳዩ ናቸው በሚባሉት በኢትዮጵያና ሩዋንዳ ደግሞ ኢኮኖሚውን ለሁሉም ክፍት ማድረግ በሚያስችል እሳቤ ካላደራጁ ገደብ ይኖራል ክሪስ ፎሙኖ እዚህ ዋሽንግተን ዲሲ የሚገኘው የብሔራዊ ዲሞክራሲያዊ ተቋም ባልደረባ ናቸው የዩናይትድ ስቴትስ ምክር ቤትና ፕሬዚዳንቱ ለዲሞክራሲያዊ ለውጦች የሚሰጡትን እርዳታ እንዲቀጥሉ ጥሪ ያቀርባሉ ፕሬዝደንት ባራክ ኦባማ በጋና ጉብኝታቸው ወቅት ባደረጉት ንግግር አፍሪካ የምትፈልገው ጠንካራ ተቋማትን እንጂ አምባገነን መሪዎችን አይደለም ነበር ያሉት። ወጣት አፍሪካውያን በዛ ንግግራቸው እምነት አድሮባቸዋል። ኦባማ በያሊ ፕሮግራም የመደቡትን መዋለ ንዋይም በጸጋ ተቀብለዋል። እናም የምንጠብቀው ይህን መሰሉን ዲሞክራሲን ደጋፊ አቋም እንደሚጠናከር ማረጋገጫ ነው። የአፍሪካ መንግስታት ስልጣን ላይ ለመቆየት ሲሉ ህገ መንግሥቶቻቸውን ለመቀየር ሲፈልጉ ምዕራባውያን በግልጽ መናገር ይጠበቅባቸዋል። በወዳጅነታችን ልንቀጥል እንችላለን፣ ህዝቦቻችሁን እየጎዳችሁ በመሆኑ ግን ዓለም ያን እንድታደርጉ አይፈቅድም ማለት መቻል አለባቸው። መፍቀድ ብቻም ሳይሆን ከሕገ ወጥ ድርጊታችሁ ወንጀልም ማምለጥ አትችሉም፣ ለፍርድ ትቀርባላችሁ ሊባሉ ይገባል ብለዋል ፎሙኒዮ። ይህ በእንዲህ እንዳለ በዩናይትድ ስቴትስ የሚገኙ የተለያዩ ሀገሮች ስደተኞች ወይም የዳያስፖራ ቡድኖች የዩናይትድ ስቴትስን ፖሊሲዎች በማስቀረጹ ረገድ ሚና ሊጫወቱ እንደሚችሉ የዲሞክራሲ አራማጆች ያስረዳሉ። ጨቋይ መንግስታት የፖለቲካ ምህዳሩን እንዲከፍቱ ጫና በማሳደሩ ሂደት የዳያስፖራው ሚና ቀላል አይደለም ባዮች ናቸው። እነዚሁ ወገኖች ነጻና ትክክለኛ ምርጫዎች መካሄዳቸውን ለማረጋገጥም እንደ ኤንዲአይ ወይም ብሔራዊ ዲሞክራሲያዊ ተቋምና አይአርአይ ወይም ዓለም አቀፉ የሪፐብሊካን ተቋም የመሳሰሉ የዲሞክራሲ ደጋፊ ድርጅቶች ቴክኒካዊ እርዳታ መስጠታቸው ሊቀጥል እንደሚገባ ይታመናል። የዩናይትድ ስቴትስ ኮንግረስ ለምርጫ እንቅስቃሴዎች በቂ እርዳታ መገኘቱን ማረጋገጥ አለበት ሲሉም ፎሙኒዮ ያስገነዝባሉ። በአፍሪካ የዲሞክራሲ ፕሮግራሞችን ለመርዳት ይኸው ለመጀመሪያ ጊዜ የገንዘብ እርዳታ ለመስጠት እቅዱ ጸድቋል፣ ሲሉም ተናግረዋል ፎሙኒዮ። የአውሮፓ ኅብረትም በኢትዮጵያና ሌሎች አፍሪካ ሀገሮች ለሚገኙ የሲቪል ማኅበረሰቦች በቂ እርዳታ ይሰጣል ተብሏል። አመሰግናለሁኝ ሰሎሞን ክፍሌን። አሁን ወደ ተከታዩ ዝግጅት እንለፍ። ኢትዮጵያውያን በአሜሪካ በቅርቡ በአንድ ዓለም አቀፍ ጉባኤ ላይ ስለ ሳይበር ወይም የኢንተርኔት ጥቃት ጥናታዊ ጽሑፍ አቅርቦ ከፍተኛ እውቅናና ሽልማት ካገኘ ኢትዮጵያዊ ጋር አዲሱ አበበ የጀመረው ውይይት ነው። ዛሬም የሚቀጥለው ዋሽንግተን ዲሲ ውስጥ በሚገኘው ሃዋርድ ዩኒቨርሲቲ በአርትና ሳይንስ ኮሌጅ የኢንፎርሜሽን ቴክኖሎጂ ዳይሬክተር አቶ አንተነህ ታደሰ ግርማ ይባላል። ባለፈው ውይይት የኢንተርኔት ጥቃት ከመድረሱ በፊት እንዴት ማስወገድ ወይም ማክሸፍ እንደሚቻል ነግሮናል። ዛሬ ደግሞ የምንገለገልበትን ኢሜይል ማን ነው የሚያስተናግደው ወይም የሚቆራረጥ የሚቆጣጠረው ለሚል ጥያቄ መልስ ይሰጣል። ሌሎችም ዋና ዋና ጉዳዮችን አዲሱና ዶክተር ዕጩ ዶክተር በቅርቡ ዶክተር ይሆናል አንተነህን አንተነህ ያነሳሉ። ክላውድ ኮምፒውቲንግ የኢንተርኔትን አገልግሎት በመጠቀም አስፈላጊውን የቴክኖሎጂ አገልግሎት መተግበር ማለት ነው። እንግዲህ የኢሜይል አገልግሎቶች በአብዛኛው እየተስተናገዱ ወይም እየተሰጡ የሚገኘው በዚህ በአዲሱ የክላውድ ቴክኖሎጂ ውጤት ነው። እንግዲህ የሚገለገልበት ኢሜይል ሰርቪስ የሚስተናገደው የት ነው ሲባል ነው ምላሽ ለማግኘት የሚያስቸግረው። በአብዛኛው አሁን የኢሜይል ተጠቃሚ ጂሜይል አሊያም ያሁ ነው የኔ ኢሜይል እንላለን እዚህ ላይ ሌላውን ታላቅ ድርጅት ትልልቅ ድርጅቶች ማይክሮሶፍት ያሉትን ሳንረሳ ማለት ነው። አሁን ለምሳሌ እስከ ሁለት ሺህ አስራ አራት ዓመተ ምህረት ድረስ ያሁ ከአምስት መቶ ሚሊዮን በላይ ተጠቃሚዎች አሉት በመላው ዓለም ላይ ጂሜል ደግሞ ከዛ በላይ ነው ተጠቃሚዎች ያሉት። ይህ እንግዲህ በመላው ዓለም መሆኑ ነው። እንግዲህ ምንም አይነት የአገልግሎት ክፍያ በማንሰጥበት ሁኔታ ላይ ሆኖ ይህን ሁሉ በመቶ ሚሊዮን የሚደርስ ተጠቃሚ ለማስተናገድ የሚወስደውን ወጪ ስናስበው ላይክ ከህሊና በላይ ነው። በዚህም የተነሳ እነዚህ ትልልቅ ድርጅቶች ማለት እነ ያሁ፣ እነ ጉግል የኢሜይል አገልግሎቱን ለማካሄድ ለእነሱ በሚመች ሁኔታ ከምንም በላይ እነሱ አነስተኛ ወጪ በሚያወጡበት አገር ላይ ቺፕ ሌበር ወይንም ርካሽ የሰው አገልግሎት በሚሰጥባቸው ሀገሮች ላይ የዳታ ማዕከሎቹ ወይንም ዳታ ሴንተር እየተባለ የሚጠራውን ነገር በሚያቋቁሙ ሶስተኛ ወገኖች እጅ የኢሜል አገልግሎቶቹን አሳልፈው ይሰጣሉ። ምክንያቱም የእነሱ ዋና ገቢያቸው የማስታወቂያው ስራ ስለሆነ ትኩረታቸው እዛ ላይ ነው። ስለዚህ ኢሜሎቻችን አሁን ሰርድ ፓርቲ ወይም ሶስተኛ አገልግሎት በሚሰጡ ሰዎች እጅ ወደቀ ማለት ነው። እኛ ጉግል ነው። ጉግል ግን ለሌላ አሳልፎ ሰጥቶታል። እዛ አድሚኒስተር የሚያደርጉት ደግሞ የተለያዩ ሰዎች ናቸው። እንግዲህ ያንተ ኢሜይል ለምሳሌ ህንድ ሀገር ይሆናል፣ የኔ ኢሜይል ሜክሲኮ ይሆናል፣ አንዱ ደግሞ ሳውዝ አፍሪካ ይሆናል። ኖበዲ ነውስ፣ ማንም አያውቅም። በዚህ የተነሳ ነው የኢሜይል ሴኩሪቲ ወይም ደህንነት ጉዳይ አሳሳቢ ብቻ ሳይሆን ከፍተኛ ጥንቃቄ ማድረግ የሚጠይቅ ጉዳይ ነው። ጥንቃቄው እንግዲህ ዋናው እንዴት ነው መጠንቀቅ የሚቻለው? በጣም ወደዛጠነቀቀው ና አንድ መልክ አንድ የሚጠቅም ነገር ልንገር። የዚህ የክላውድ ኮምፒቲንግ ላይ አለ። ይሄ ክላውድ ኮምፒቲንግ አንድ ራፒድ ላስቲሲቲ ወይም ወይንም እንዳንተ እንደ ተጠቃሚው አጠቃቀም የሚፈልገውን ሪሶርስ የመስጠት ባህሪ አለው። ለምሳሌ አሁን ጉግል ወይንም ያሁ አርባ ጊጋባይት ቦታ ሰጥቻለሁ ይልል አካውንት በምንከፍትበት ጊዜ ለኢሜይልህ ማስቀመጫ የሚሆን ማለት ነው። ለአንዱ ደግሞ ሀምሳ ለአንዱ አርባ ሊሉ ይችላሉ። ግን አብዛኛው ተጠቃሚ ከሶስት እና ከአራት ወይ ከአምስት ጊጋባይት በላይ አይጠቀምም። ያንን የቀረውን አርባና አርባ አምስት ጊጋባይት ዝም ብሎ አይተውትም። አሁን ነው ካልተጠቀምክበት፣ ግን ያንን ያለውን ቦታ ለሌላ ተጠቃሚ አሳልፎ ይሰጡታል እና አሁን ኢሜይልህ አንድ ቦታ ብቻ ሳይሆን አንድ ኮምፒውተር ላይ የመስተናገድ እድል አለው ማለት ነው። የኔና ና ያንተ ኢሜይል አሁን አንድ ኮምፒውተር ላይ ወይ ህንድ ነው አንድ ቦታ ላይ ቁጭ ብሏል ማለት ነው። እንግዲህ የአንድ ኢሜይል ተጠቃሚ ለምሳሌ ያንተ አካውንት ኮምፕሮማይዝ ወይንም በአጥቂዎች እጅ ከወደቀ የኔም ኢሜይል በላይ በዛ ሰው የእጅ ወይ በዛ አጥቂ እጅ ለመውደቅ እድል አለ ማለት ነው። ጥያቄ ውስጥ የሚገባ ጉዳይ አይደለም። እነዚህ አጥቂዎች በቀላሉ ኢሜይሎቻችንን ብቻ ሳይሆን አሁን ኢሜል ለመላላክ የምንጠቀምባቸውን ላፕቶፖች ኦር ኮምፒውተሮች በቀላሉ ኮምፕሮማይዝ አድርገው መቆጣጠር የሚችሉበት ሁኔታም ሊፈጠር ይችላል። ጥንቃቄዎች ሊደረጉ የሚገባቸው የተወሰኑትን ጥንቃቄዎች ለመግለጽ ትንሽ ልሞክር። እንግዲህ አንደኛ በተቻለ መጠን ምስጥራዊና ግላዊ ዶክመንቶች በኢሜል ስንለዋወጥ፣ አታች እያደረግን የአታችመንት የምንለው ወይም አያይዘን የምንልካቸውን ነገሮች ስንልክ በቀጥታ እነዛን ዶክመንቶች ከኤክስተርናል ሚዲያ ወይም ከፍላሽ ሚዲያ ላይ መላኩ ወይም ኤክስተርናል ድራይቭ ሀርድ ድራይቭ የምንለው ይሄ ሞባይል የሆነው በዩኤስቢ እየተጠቀምን ከኮምፒውተር ጋር እያገናኘናቸው የምንጠቀምባቸው እነሱን መጠቀም ይመከራል። እነዚህን ዶክመንቶች ቢቻል ከሀርድ ድራይቭ ኮፒ አድርጎ ማስወገድ የኢሜል ተቀባዩም የሚላኩለት እነዚህ ሚስጥራዊ ዶክመንቶች ከተቀበለ በኋላ እሱም ተመሳሳይ እርምጃ መውሰድ እንዳለበት መነጋገር ተገቢ ነው። እንደ ዶክመንቱ ምስጢራዊነት ማለት ነው። ሁለተኛው ይህንን ከላይ የተጠቀሰውን እንግዲህ ማድረግ ካልቻልንና ኢሜላችን ባቂዎች እጅ የመውደቅ ምልክቶችን ታየን ወዲያውኑ በተቻለ መጠን የምንጠቀምበትን ኮምፒውተር ከኢንተርኔት ግንኙነት በማቋረጥ ኮምፒውተሩ ላይ የሚገኙ ጠቃሚ ዶክመንቶችን ወደ ሌላ ሚዲያ መገልበጥ የመጀመሪያው ተግባራችን መሆን አለብን። ከዛ ልክ እሱም ካደረግክ በኋላ ኢሚዲየትሊ የኢሜይል ፓስወርድህን መለወጥ አለብን ኢሚዲየትሊ ከዚህ በኋላ እነዚያ ሰዎች የሚያገኙት የድሮውን የሚመጡት አዲስ ፓስዎርድ በምታስገባበት ጊዜ ለእነሱ ሌላ ሁሉ ነገር ይመሳጠርባቸዋል። ከዛ ጨዋታ ውጭ ትሆናለህ ማለት ነው፣ ለጊዜው ከዚህ ውጭ ከሆነ ግን እና ምንም መንቀሳቀስ የማትችል ከሆነ ያለህ እድል ቀጥታ የሰርቪስ ፕሮቫይደርህን ወይም አገልግሎት የሚሰጥህን ድርጅት መጠየቅ እና ኮንታክት ማድረግ ተገቢ ነው። መጠየቅ ምን ለማግኘት አለ ሊሉህ የሚችሉት ነገር ካለ እንኳን የሚሰጡህን እርዳታ ማየት ትችላለን። አንዳንዴ ይጠለፋል ስልክ ይባላል። አሁን በምንድን ነው መጠለፉን የምናውቀው እና ይሄን ለማስወገድስ ምን ማድረግ እንችላለን? ዋና ዋና ችግሮቹ ሁለተኛው ነው። አንደኛው በቀጥታ ንግግሩን መጥለፍ ወይም የተቀመጡ ድምፅ መልእክቶችን መቆጣጠር ሲሆን ሁለተኛው በስልክ ውስጥ የተከማቸውን ግንኙነት የተከማቸው ማንኛውንም ፋይል ወይም ዶክመንት መቆጣጠርና መውሰድ ነው። የመጀመሪያው ከተመለከትን የቀጥታ ንግግሩ ጠለፈውም ሆነ የድምፅ መልዕክት መቆጣጠር የሚችሉት እንደምናስበው ሳይሆን ብዙውን ከርቀት ሳይሆን እዛው የሞባይል ወይም የስልክ አገልግሎት ሰጪዎቹ ድርጅቶች ወይም በቅርብ የስልካችንን ሚስጥር ኮድ የሚያውቁ የቅርብ የወዳጅ ጠላቶቻችን ናቸው። እንዲህ ለማለት ቅርብ ወዳጅ ጠላት ስን ለምሳሌ አንድ ሰው የአንድ የስልክ መግቢያ ኮድህን ፓስወርድህን ሁሉን ካወቀ ሪሞትሊ ቁጭ ለድ የመልእክቶችን ለመስማት ከውጭ እንደምንችለው ያ ሰው ቁጭ ብሎ ከውጭ አንተን ስልክ ደውሎ አንተ ስልክህን የማታነሳበትን ሰዓት ካየ የአንተን የተከማቸውን የድምፅ መልእክቶችን መስማት ይችላል ማለት ነው። ከዚህ በተጨማሪ የሞባይል ስልክ ግንኙነቶች ከመገናኛ ታወሮች ውጭ ለምሳሌ ዋይፋይ ይባላል። በብዛት አሁን ለምሳሌ እዚህ ቦታ ዋይፋይ አለ፣ እዚህ ቦታ ዋይፋይ አለ ኢንተርኔት ለማግኘት ነው። እዚህ ላይ ግን አንድ በጣም ማስተዋል የሚገባ ነው። ዋይፋይ የምንጠቀመው ሴኪርድ ማለት ፓስወርድ ከሌለው የተለያዩ ሴኪሪቲ ነገሮች አሉ አብረት ያሉ። አንዳንዶቹ ብዙዎቹ ኦፕን ናቸው፣ ፐብሊክ ናቸው። እንደዛ አይነት ፐብሊክ ቦታዎች በዚህ እነዚህ ኮፊ ሾፖች፣ ቡና የሚጠጡበት ሬስቶራንቶች፣ የመዝናኛ ቦታዎች ላይ እዛ ላይ በተጫለ መጠን ስልካችንን ከፍተን የኢንተርኔት አገልግሎት ባንጠቀም ይመረጣል። ምክንያቱም እዛ ቦታ ላይ አንድ ሰው ፊሽ ማለት አደላ የወጣ ሰው ማለት ነው። ቁጭ ብሎ የምታረግ ከሆነ ቀጥታ ቁጭ ብሎ ያዋል የምትሰራውን ነገር ሁሉ ካለው እና ዋይፋይ በምንጠቀምበት ጊዜ ጊዜ በተቻለ መጠን ሴኪርድ ያልሆነ ዋይፋይ ሰርቪስ የሚሰጡ ቦታዎች ላይ ምንም አይነት የባንክ ትራንዛክሽን ወይንም አላስፈላጊ የኢንተርኔት አክሰስ ማድረግ ቢቀር ከሁሉ በላይ ይመረጣል። አሁን ጠለፋ ስንል አሁን አንዳንድ ሰው ወደ ኢትዮጵያ ወይም የትም ሲደውል ስልኬ ተጠለፈ ስልኬን አደመጡ እንደዚህ የሚል እነሱ እነሱ እንዴት ነው ይሄ አክሰስ ይሄንን ማግኘት የሚችሉት ወል ሁለት ነገር አለ እዚ ላይ አንደኛ ነገር ምልህ የምትጠቀምበትን ስልክ ቁጥሮች ከታወቁ እዛ ስልክ ቁጥሮች ተመርጠው ኦረዲ እዛ የትኛውም ታወር ላይ እንቅስቃሴያቸውን መቆጣጠር ይቻላል ይሄ ትንሽ ቴክኒካል የሆነ ነገር ስለሆነ ነው ቁጥር ለምሳሌ ወደ ሁለት ዜሮ ሁለት አንድ አንድ አንድ ሁለት ሁለት ሁለት የሚመጣ ቁጥር ልክ ያ ስልክ ሲደወል ሲግናሎች አሉ የሚለዋወጧቸው ከታወር ወደ አንዱ ታወር የሚለዋወጧቸው ሲግናሎች አሉ። እንደዛ ታወሮች ያንን መልእክት በሚያስተላልፉበት ጊዜ ድረስ ያ ላይን ጠቅላ ላይ ተጠልፎቁ ይችላል። አመሰግናለሁኝ አቶ አንተነህንና አዲሱን ከአቶ አንተነህ ጋር ወደፊትም እየተገናኘን አንዳንድ መረጃዎችን እንደዚሁ እናቀብላችኋለን፣ ከኢንፎርሜሽን ቴክኖሎጂ ጋር የተያያዙትን። ለዛሬ ዝግጅታችን በዚሁ አበቃ። ቴክኒሻኑ ሱሌማን ተራዋላይ፣ እንደዚሁም ፕሮግራሙን ይመራችልን ጽዮን ግርማነች። በመላ ባልደረቦቻችን ስም አብሬያችሁ ሳስተናግዱ የቆየሁት ሰለሞን አባተ እስከ ምሽቱ ሶስት ሰዓት በዚሁ ይሰናበታለሁ። ጤና ይስጥልኝ። መልካም ምሽት።